ሰላም ጤና ስጠልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የሐምሌ 1 2013 ዓ ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች በእግራቸው አካባቢውን እየለቀቁ ወደ ወሎና አፋር አካባቢዎች መግባታቸው እየተነገረ ነው። ችግሮች ማለት የምግብ ችግር አለ፣ የውሃ ችግር አለ፣ መብራት የለም። ወደ ቤት መምጣት የሚፈልጉ ተማሪዎች አለ በጣም ብዙ እነሱ አልሻሉ ዛቶች ብለ የሰማችሁት ከመቀሌ ተነስተው ደሴ ከተማ የደረሱ ተማሪዎችን ነው። በሌላ በኩል በመቀሌ ዩኒቨርሲቲ የሚኖሩ ተማሪዎችም የባንክና የስልክ አገልግሎት አለመኖሩ እንዳስቸገራቸው በዛ ላለው ዘጋቢያችን ነግረውታል። የምሽቱ አብይ ርዕሳችን በዚህ ላይ ያተኩራል። ለየት ባለዘገባ ደግሞ የሴቶችን ጾታዊ እኩልነት ለማስፈን ወንዶችን ተሳታፊ ለማድረግ ከሚሰራው ህይወት ኢትዮጵያ ተቋም ጋር ቆይታ ነበረን። በጣም ብዙ መልካም ወንዶች አሉ። መልካም አባቶች አሉ። መልካም ወንድሞች አሉ። መልካም ባኖች አሉ። የሰማችሁት የህይወት ኢትዮጵያ ዋና ስራ አስፈጻሚ አቶ ጌታለም ካሳን ነው። የሴቶችን እኩልነት ለማስፈና ህይወታቸውን በበጎ ለመቀየር የወንዶች ግንዛቤ ላይ መስራትና መልካም ወንዶችንም ማበረታታት እንደሚያሻ አጋርተውናል። ሌሎች የቴክኖሎጂ ጥንቅሮችንም ይዘንላቸዋል። የምሽቱ ተረኛ አስተናጋጅ ኤደን ገረሙ ነኝ። ኤልያስ አስማረም መርሃ ግብሩን በማቀናበር አብሮኝ ይዘልቃል። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ትቆዩ ዘንድ ተጋብዛለሁ። አመሰግናለሁ ኤደን። የሄይቲ ብሔራዊ ፖሊስ ኃይል ኃላፊ የሀገሪቱን ፕሬዚደንት በመግደል ወንጀል የተጠረጠሩት አራት ግለሰቦች ከፖሊስ ጋር በነበረ የተኩስ ልውውጥ ወቅት መገደላቸውን አስታውቁ። የፖሊስ ኃይል ኃላፊው ሊዮን ቻርልስ ረቡዕ ምሽት ለዘጋቢዎቹ እንደተናገሩት ፕሬዚደንት ጆቬኔል ሞይዝን በመግደል የተጠረጠሩ ተጨማሪ ሁለት ሰዎች፣ በሳቸው አነጋገር ቅጥር ነፍሰ ገዳዮች፣ በቁጥጥር ስር ውለዋል። በቅጥር ነፍሰ ገዳይነት በተጠረጠሩት ግለሰቦች ታግተው የነበሩ ሦስት የፖሊስ አባላትም ነፃ እንደተደረጉ አክለዋል። ፕሬዚደንት ጆቬኔል የተገደሉት በመዲናዋ ፖርቶ ፕሪንስ በሚገኝ የሀብታሞች ሰፈር ውስጥ በሚገኘው መኖሪያ ቤታቸው ውስጥ ሲሆን ገዳዮቹን ለመያዝ አሰሳ በአጭር ጊዜ ውስጥ ተጀምሯል። የሀገሪቱ ተጠባባቂ ጠቅላይ ሚኒስትር ክላውዲየ ጆሴፍ ሀገራዊ የእንቅስቃሴ እግድ መጣላቸውንና አሁን ላይ ሀገሪቱን የሚመሩት እሳቸው መሆናቸውንም አስታውቀዋል። በዩናይትድ ስቴትስ የሄቲ አምባሳደር ቦቼት ኤድመንድ በመርማሪዎች አማካኝነት የተገኘው የቪዲዮ ማስረጃ የሚያሳየው ጥቃት ፈጻሚዎቹ ጥቃቱን የፈጸሙት የዩናይትድ ስቴትስ መድኃኒት ቁጥጥር መስሪያ ቤት ባልደረቦችን መስለው እንደሆነ አስታውቀዋል። በጥቃቱ የቆሰሉት ቀዳማዊቷ እመቤት ማርቲን ሞይዝም በአደገኛ ሁኔታ ላይ ሚያሚ በሚገኝ ሆስፒታል ውስጥ እንደሚገኙ አምባሳደሩ ተናግረዋል። ትናንት በኢራቅ ዋና ከተማ ባግዳድ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ ያነጣጠሩ ከአንድ በላይ ሮኬቶች እንደተተኮሱ ተሰምተዋል። የኢራቅ ጸጥታ ባለስልጣናት የአሁኑ ጥቃት በዩናይትድ ስቴትስ ጦርና ዲፕሎማቲክ ስፍራዎች ላይ ከተቃጡት መካከል የቅርብ ጊዜው እንደሆነም ጠቁመዋል። ሮኬቶቹ ኤምባሲውን ባይመቱም በባግዳድ የአረንጓዴ ክልል ላይ ግን አርፈዋል ተብሏል። ረቡዕ ዕለት በኢራቅ የሚገኘው ዩናይትድ ስቴትስ መራሹ ቅንጅት በምዕራብ አምባር ክፍለ ሀገር በሚገኙ የዩናይትድ ስቴትስ ጦር አባላት ላይ ያነጣጠሩ 14 ሮኬቶች መተኮሳቸውን ይፋል የጦር ቅንጅቱ ቃል አቀባይ ኮሎኔል ዋይኒ ማሮቶ እንደተናገሩት ሮኬቶቹ ያረፉት አል አሳድ የጦር ሰፈርና ቀጠናው ላይ ሲሆን በሁለት ሰዎች ላይም ቀላል ጉዳት አድርሰዋል። የኢራቅ መከላከያ ሰራዊት ቃል አቀባይ የህያ ረሱል የሮኬት ጥቃቶቹን የሽብርተኞች ጥቃት ሲሉ የጠሯቸው ሲሆን የኢራቅ ጠላቶች በሀገሪቱ ደህንነት ሉዓላዊነትና የዜጎች ደህንነት ላይ እያነጣጠሩ ጥቃቶችን እያደረሱ እንደሆነም ተናግረዋል። ዩናይትድ ስቴትስ በሀገሪቱ ወታደሮችና የጦር ተቋማት ላይ ለተደጋገሙ ጥቃቶች በኢራቅ ኢራቅና ሱሪያ ውስጥ በመንቀሳቀስ ላይ የሚገኙ በኢራን የሚደገፉ ታጣቂዎች ላይ ጣቷን ቀስራለች። በጃፓን የኮቪድ-19 ቫይረስ ስርጭት በመባባሱ ምክንያት የሀገሪቱ መንግስት በዛሬ ዕለት አዲስ የአስቸኳይ ጊዜ አዋጅ ያውጃል ተብሎ ይጠበቃል። የሀገሪቱ የኢኮኖሚ ሚኒስትር እንዲሁም የኮሮና ቫይረስ ግብረ መልስ መሪ የሆኑት ያሽቶ ኡቺ ናሺሞራ አስቸኳይ ጊዜ አዋጁ ከመጪው ሰኞ ጀምሮ እስከ ጎርጎሳውያኑ ነሐሴ 22 ድረስ እንደሚዘልቅ ለጋዜጠኞች ተናግረዋል። ይህ ጊዜ ሀገሪቱ የምታዘጋጀው የቶኪዮ ኦሎምፒክ የሚከናወንበትን ጊዜም የሚያጠቃልል ነው። አዲሱ የአስቸኳይ ጊዜ አዋጅ ቀደም ብለው የኦሎምፒክ ክንውኑን እንዲመለከቱ የተፈቀደላቸውን አምስት ሰዎች ቁጥር ሊያሳንስ እንደሚችል አልያም ደግሞ ሁሉንም ሊከላከል እንደሚችል ተገምተዋል። የኦሎምፒኮ አዘጋጆች ባለፈው ወር አስር ሺህ ሰዎች ወይንም ደግሞ ክንውኖቹን የሚያስተናግዱ ስፍራዎች ሊይዙት ከሚችሉት የተመልካቾች መጠን ግማሹ ውድድሮቹን እንዲታደም እንደሚፈቀድ አስታውቆ ነበረ። የጤና ባለሙያዎችና መንግስት ግን ሁሉንም ተመልካቾች ማገድ የተሻለው አማራጭ እንደሆነ ሲመክሩ ሰንብተዋል። የውጭ ሀገራት ተመልካቾች ቀደም ባለው ጊዜ ውድድሮቹ እንዳይታደሙ መወሰኑ ይታወሳል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን ጋቢና ቬ ሀሙስ ሀምሌ 1 2013 የምሽት ዝግጅቱን ይቀጥላል የምሽቱ ተረኛ አስተናጋጅ ኤደን ገረመ ነኝ አሁን ለምሽቱ ቀዳሚ ወዳደረግነው ዘገባዎች እንሻገራለን የትግራይ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ በትግራይ ባሉ ዩኒቨርሲቲዎች ልጆቻቸው የሚማሩ ወላጆች ስለ ልጆቻቸው ደህንነት እንደተጨነቁ እየተናገሩ ይገኛሉ። የአሜሪካ ድምጽ ያነጋገራቸው በመቀሌ ያሉ የዩኒቨርሲቲ ተማሪዎች እስካሁን ድረስ ደህንነታቸው የተጠበቀ መሆኑን የገለጹ ሲሆን፣ ሆኖም ግን የስልክና የባንክ አገልግሎት አለመኖሩ እንዳስቸገራቸው ገልጸዋል። ሙልጌታ አጽበሐ ከመቀሌ ተከታዩን አድርሰውናል። ከአስር ቀናት በፊት ነው የትግራይ ሀሎች መቀለ ከተማ የተቆጣጠሩት። ከዛን ቀን ጀምሮ በትግራይ ያሉ ዩኒቨርሲቲዎች የሚማሩ ተማሪ ወላጆች ስለ ልጆቻቸው እየተጨነቁ መሆናቸው በተለያዩ መገናኛ ብዙኃን እየገለጹ ናቸው። ተማሪዎቹ ያሉበት ሁኔታ ለመጠየቅ በመቀለ ዩኒቨርሲቲ ተገኝቼ ነበር። ቴዎድሮስ ሹራ በዩኒቨርሲቲው የሁለተኛ ዓመት የማናጅመንት ተማሪ ነው። እስካሁን እዚህ ግቢ የሌላውን ግቢ ባላውቅም እኛ ጋር እዚህ ግቢ ኖርማል ነው። ምንም የሆነው ነገር የለም። እነሱን ከገቡ በኋላ ምንም ሰላም ነው። እስካሁን የለንም በትምህርቱ አሁን ነገ ፋይናል እንጀምራለን እስከ ማክሰኞ ነው የተባለው። ካፌም ያው እስካሁን እየተጠቀመ ነው አልተቋረጠም። ብዙ ይህን ያክል እንደ በፊቱ ባይሆንም የካፌውም ትንሽ የተወሰነች እንትን አለ። ግን ያው ሳምበላ አናድ ነው። ገንዘብ ምናምን አሁን በእርግጥ እጃችን ላይ የለም። ባንክ ሁሉም ተዘግቷል። በገንዘብ ሁኔታ ችግር ላይ ምንም እጃችን ላይ ቀድመን ምንም ያወጣነው ነገር የለም እና ቢከፈትልም ምናምን አሪፍ ነው። ስልክም ምንም አይሰራም። ከፋሚሊ ጋርም አልተገናኘንም እስካሁን አጁሉ ታኦ የተባለች ከጋምቤላ ክልል የመጣች የኮሚኒቲ ዴቨሎፕመንት የማስተርስ ዲግሪ ተማሪ በበኩሏ መጀመሪያ አካባቢ ትንሽ ስጋት ነበረ። ምክንያቱም የተለያየ ኢንፎርሜሽን በየደቂቃው ስለምናገኝ ማለት ነው። ግን በአሁኑ ሰዓት ላይ በጣም እየተረጋጋ ነው ያለው ግቢ ውስጥ ያለው ሁኔታ። ያው የቤተሰቡ ሁኔታ እኛም ባናውቀውም እንደሚጨነቁ ተስፋ እናደርጋለን፣ ግን ደህና ነን እኛ። ልዩ ሀይሎች ግቢ ውስጥ ገብተዋል ያለው ነገር፣ በጣም ተረጋግተዋል። መጀመሪያ ከነበረው እኛም ደህንነታችን ሰላም ነው። ካፌ ውስጥ ያለውን ኢንቫይሮንመንት ሁሉም ደህናና አሁን ተረጋግቷል። እንደመጀመሪያ አይደለም። ባንክ፣ ስልክ፣ መብራት አሁን መጥቷል። የባንክ ግን በጣም ያስጨንቅ ነበረ ኢንፎርሜሽኑ ሳይኖረን ስለሆነ ባንክ ሄደው ምንም የብር አክሰስ በእጃችን የለም እና ደግሞ እንበላበት የነበረው ካፌ በዛ ምክንያት ተከልክለናል። አሁን የተማሪ የዋናው ካፌ ውስጥ ነው የምንጠቀመው ማለት ነው እና ጫና እያደረገብን ነው። ውሃ ለመግዛት አልቻልንም። ስለዚህ ባንክ ቢከፍት የተሻለ ነው። ስልክም ደግሞ ያው ይታወቃል። ብዙ ተማሪዎች ቤተሰቦቻቸው ደካሞች አሉ፣ የሚታመሙ አሉ ና ለዛ ተብሎ ስልክም ቢከፈት አሪፍ ነው። ፍቃዱ ደመቀ የተባለ ተማሪ በበኩሉ ተማሪዎች ከወላጆቻቸው ጋር እረፍት አድርገው መመለስ እንደሚፈልጉ ነው የገለጸው። ትምህርት ይህ ሰሞን ትጀምራላችሁ ተብላ አንዳንድ እየጀመረን ያለ ነው። ምግብም አለ፣ ውሃም አለ። ከችግሩ አንጻር ደህና ነው። ክላስ ምናምን ዛሬ የተማረ ነበር። ለምሳሌ ተማሪዎቹ እያለቀሱ ነው ክላስ እየተቀመጡ ያሉት ምንድን ነው ስንላቸው፣ ያው የቤተሰብ ናፍቆት ቤተሰብ ይጨነቃል ምናምን እንደዚህ እያሉ ነው የተማሩው ያሉት። እነሱ ደግሞ ያው በዚህ ጊዜ አሰናብተው ቤተሰብ አይተን ችግር ቤተሰብን አይተን ይህ ችግር ከተፈታ ቀጣይ ብንመለስ የሚሉ ናቸው ተማሪዎቹ ሀሳባቸው በሙሉ። ይህም ሀሳብ እንደዛው ነው ማለት ነው። ከምንም በላይ የስልክ አገልግሎት ነው፣ ቤተሰብን ማግኘት ነው የሚፈልጉት ተማሪዎቹ። እኛም የምንፈልገውላችንም ይሄንን ነው። ከኦሮሚያ ክልል የመጣ በዩኒቨርሲቲው የማርኬቲንግ ማናጅመንት ተማሪ ጋዲሳ ማሞ በበኩሉም የባንክና የስልክ አገልግሎት አለመኖር ለትምህርታችንና ኑሮዋችን አስቸጋሪ አድርጎታል ይላል። ያለንበት ሁኔታ ያው ሁሉም ተማሪ በጭንቀት ነው ያለው አሁን እና ቤተሰባችን ከዚህ በፊት በአንድ ቀን ሁለት ጊዜ፣ ሶስት ጊዜ ነው የሚደውሉት በቀም ማለት ነው ድምጻችን ለመስማት እና አሁን ግን ሳምንት አልፈናል። ዘጠነኛ ቀናችን ምናምን ነው እና እስከ ዛሬ ቤተሰባችን በህይወት ራሱ ላይ ጠብቁን ይችላሉ። እኛ ግን በህይወት አለን እስካሁን። እና በጣም ገራም ነው። ልጆቹ በብዛት በጣም እየተጨነቁ ነው አሉት። ክላስ ይጀመር እና አንዳንድ ፈተናም ይጀመር እያሉ ነው። ግን ፈተናም ለመስራት ክላስ ራሱ ቁጭ ብለን ለመማር ለእኛ በጣም ነው የሚከብደው። ሁሉም ተማሪ በዚህን ሰዓት ሄዶ ወይ ቤተሰቡን አናግሮ መመለስ ወይ ደግሞ እረፍት አድርጎ የሚቀጥሎ መማር እንደዛ ነው የሚፈልገው ሁሉም ተማሪ። በትግራይ ክልል የቴሌኮሚኒኬሽንና የባንክ አገልግሎት አሁንም የለም። የኤሌክትሪክ አገልግሎት በአንዳንድ አካባቢዎች ተመልሷል። የትራንስፖርት አገልግሎት ደግሞ በክልሉ ውስጥ ተጀምሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ዶክተር አጽመሀን ለዘገባው እናመሰግናለን። በሌላ በኩል ከዚሁ ርዕስ ሳንወጣ በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች በእግራቸው አካባቢውን እየለቀቁ ወደ ወሎና አፋር አካባቢዎች መግባታቸው እየተነገረ ነው። ከመቀሌ ተነስተው ደሴ የደረሱትን ተማሪዎች ዘጋቢያችን መስፍን አድራጌ አግኝቶ አናግሯቸዋል። መቀሌ፣ በኞ አይደር ሆስፒታል የተግባር ትምህርት ላይ የነበሩና ዘንድሮ የምረቃ ስነ ስርዓታቸውን ሲጠባበቁ የነበሩ የሕክምና ተማሪዎችን ጨምሮ ከ30 በላይ ተማሪዎች እንዳመችነቱ በተሽከርካሪና በእግራቸው አቆራርጠው ደሴ ከተማ መግባታቸውን የተናገሩት ክርስቲያን ታጠቅ፣ ከመሆኒ ድረስ በትራንስፖርት መጣን። ከመሆኒ ጀምሮ ደግሞ የተወሰነ ኪሎ ሜትር በባጃጅ አስር ኪሎ ሜትር ኦልሞስት የሚሆን ደግሞ በእግራችን በበረሃ ነገር ማለት እንደዛ ሁነም የሆነ ገበያ ነገር ደረሰን። ከዛ በኋላ እስካለማጣ ደግሞ እንደገና ሌላ ባጃጅ አደረሰን። ከዛ በኋላ በኖሩ ማለት መኪና ገብተናል። ተማሪዎች ናቸው። ወደ ደሴ የገባ ያኔ አብረን የመጣ ነው። ሁለት መኪና ነበር። አንድ ላይ ይዘን የመጣ ነው። የምንተዋወቁ ተማሪዎች ነን። ሰላሳ ስድስት አካባቢ እንደርሳለን። ትምህርታቸውን በተረጋጋ መንፈስ ለማስቀጠል የሚያስችል የስነ ልቦና ዝግጅትና ምቹ ሁኔታ ስለሌለ አቆራርጠው መምጣታቸውን ይሳቅ ተሰማ የተባለ ተማሪ ተናግረዋል። ኦልሬዲ ምንም መብራት ውሃ፣ ባንክም የለም ብርም ደስ ላይ አልነበርም እና ኦልሬዲ ባለፈውም እዛ ስለነበርም መከላከያ ሲገባ እዛ ስለነበርም ኦልሬዲ አውጣቸዋለሁ ብሎ ነበረ እና በጣም ሲቆይብን በራሳችን የወጣ ነው። ባለፈው ምንም ተማሪዎች ደረገን ባለፈው መውጣታችን ነው። ተማሪዎቹ በተፈጠረው አለመረጋጋት ምክንያት ትምህርት ማቋረጣቸውን ገልጸዋል። ሰላሙ አሁን እርግጠኛ የምትሆንበት አደለም ለመጠበቅ ፕላስ ብዙ ነገሮች የተሟሉ አደለም። መብራት፣ ምግብ፣ ባንክ፣ ውሃ ጠበቀ ለመማር ማለት ነው። ካለም የፖለቲካ ግርግር አንጻር ቤት መግባት ይሻላል። ትምህርት እየተከታተላቸው ነበር። እዚያ በነበራችሁበት ወቅት እኛ ኢንተርን ነበር፣ ሐኪሞች ነበር እና አብዛኛው ዲፓርትመንት ተዘግቷል። አንድ ዲፓርትመንት የድንገተኛ ማግዚሎ የሚባለው ዲፓርትመንት ብቻ እሱ ነበር እየሰራ ላይ ነበረው ከምናየ ትምህርቱም ልክ እንደዚህ ኦልሞስት ተቋርጧል። ተማሪዎቹ አሁን ያሉበት ሁኔታ ይታወቃል በደንብ እኛ እስከምንመጣ ድረስ ደና ነበሩ። ያው ከምግብ ከሌላ ሌላ ችግሮች ካሉት ችግሮች ውጭ ሌሎች ችግሮች ማለት የምግብ ችግር አለ፣ የውሃ ችግር አለ፣ መብራት የለም። ወደ ቤት መምጣት የሚፈልጉ ተማሪዎች አለ በጣም ብዙ እነሱ አልቻሉም። ዛቶች ብለ ለምን አልቻሉ አንደኛ ያው መንገዱን እርግጠኛ መሆናት ስልክ ባለመኖሩ ምክንያት የሄደን ሰው ወይም ደግሞ ዛጋ ያለውን ሰው ጠይቀህ መንገዱ ሰላም ነው ወይ ብለህ ትምህርትህን ትተህ ለመሄድ እርግጠኛ የምትሆንበት ነው ነገር የለም። እድልኛም ለመሞከር ብለን ነው የወጣ ነው። ለአጋጣሚ ሰርቶ ገብተናል። ሁለተኛ ገንዘብ የለውም ተማሪ እጁ አልተዘጋጀም። እጁ ላይ ብር ያለው የለም። ብዙ ብር ነው የሚያስፈልገ ለመምጣት። እጁ ላይ ብር ያለው ሰው ደግሞ የለም። እኛ ኦልሬዲ መጨረሻ አመት ኢንተርንሺፕ ላይ ነው ያለ ነው እና ፈተና ያላቸው ከኛ አንድ አመት ጁኒየሮቻችን ናቸው። እና እነሱን ትላንት እንደሰሙት ከሆነ ሁለት ሳምንት ሰጥተዋቸዋል። ወደ ሳምንት ውስጥ የፈተና ትጨርሳላችሁ ብለዋቸዋል። እና ኦልሬዲ መብራት ሲመጣ መብራት በመጣ በሶስተኛው ቀን ብለው ለጥፈው ነበር። በሶስተኛው ቀን ፈተና ትጀምራላችሁ ብለዋቸው ነበር። እና አይ ቲንክ ትላንት መብራት መጥቷል መሰለኝ። መጋቢ እና ሚቢ ከዛ ቱሉ ፈትነው የሚጠቋቸው ይመስለኛል። ፈተናም ትምህርት መከታተል የሚችሉበት ቁመና ላይ ናቸው ብላችሁ ታስባላችሁ? አይ እንደዛ እንኳን አናስብ፣ በጨረሻ አናስብ። ያሁን ፈተናውን ተፈትኑ መምጣት ነው እንጂ እንደዚህ ተጠምቱ እንትን የሚል አይነት ስነልቡ ነው ተማሪው። አይደለም የሳይንስና ከፍተኛ ትምህርት ሚኒስትር ከቀናት በፊት በይፋ ይገጹ በአስተላለፈው መልእክት ተማሪዎቹ በመልካም ሁኔታ ላይ እንደሚገኙና የሁለተኛ መንፈቅ ዓመት ፈተና ለመውሰድ በዝግጅት ላይ ናቸው ማለቱ ይታወቃል። ሁለት ልጆች የተመልሰውልኛል የሚሉት ታጠቃበበ የተባሉ ወላጅ በዚህ ሁኔታ ተማሪዎቹን ትምህርት እንዲከታተሉም ሆነ ፈተና እንዲወስዱ ማድረግ ተገቢ አይደለም ባይ ናቸው። በዚህ ሁኔታ ሆነው ተምረው በዚህ ሁኔታ ፈተና የሚባለው ነገር እኔ ብዙም ትክክል አይመስለኝም። ሰው ጭንቀት ውስጥ ሆኖ ሰው ፍርሃት ውስጥ ሆኖ ፈተና ሰው ጭንቀት ውስጥ ሆኖ ፍርሃት ውስጥ ሆኖ ትምህርት አግባብ ነው ብዬ አላምንም። ስለዚህም አሁን ያለው ሁኔታ እንደዚህ ሰላማዊ እንደሆነ መንገዱ ያለው ማህበረሰብ ሰላማዊ እንደሆነ መንግስት የሚችለውን ነገር አድርጉ። በተለይ እነዚህ ልጆች የአለም ቀይ መስቀል ዩኤን ምናምን የሚባሉ ድርጅቶች አሉ በቀላል ትራንስፖርት በማቅረብ ሊያወጧቸው ይችላሉ። አሁን ያለኝ ኢንፎርሜሽን ማለት ነው። ወጪያቸውንም በመሸፈን ተማሪዎቹን ወደ የቤተሰቦቻቸው ለማድረስ ዝግጁ መሆናቸውን አረጋግጠዋል። አሁን እዚሁ ከተማ ውስጥ ነው ያሉት። የትራንስፖርትን ማረፊያ፣ ማደሪያ ምናምን እጥረት ያለባቸው ልጆች ከፈር አድርገን እኛ እንልካለን። ይሄ ምንም ችግር የለው፣ እኛ በዚህ ደረጃ ሬዲ ነን ማለት ነው። በትምህርት ቤት ግቢዎቻቸው ውስጥ የመንግስት ደጋፊና ተቃዋሚ የሚል ፍረጃ በመፈጠሩ በተማሪው መካከል ውጥረት መኖሩ አካባቢውን ለቃ ለመውጣት እንዳስገደዳት የምትናገረው ደግሞ ሌላዋ የህክምና ተማ ሜላት በየነ ነች። የጦርነቱም ሰዓት እኛ ተመራቂ ተማሪዎች ስለነበርን ነበርን እዛ ሰዓት እና የዛ ሰዓት መከላከያ ምናምን ሲገባ ተቀብላችኋል፣ ስልካችን ቻርጅ አድርግላችኋል፣ ፍራሽ ሰታችኋል ምናምን ብለው ለክ እንትን ብለው ነበረ። ቂም ይዘው ነበረ። ከዛ በኋላ አንድት እነሱ ሲመለሱ እንደዚህ እንደዚህ ያደረገ ተማሪ ካልወጣችሁ ምናምን ያሉ ነበረ። ከትምህርት ግቢያችን ውጭ ያለው የትግራይ ሕዝብ ላደረገልን ድጋፍና ተቆርቋሪነት መስጋናችንን እንገልጻለን ብለዋል ተማሪዎቹ። ለትግራይ ሕዝብ ማመስገን ፈልጋለሁ። ያው የመጀመሪያችን አልነበረም። ከዚህ በፊትም የነበረውን ጦርነት እዛ ነበር። አሁንም በነበረው አለመግባባት እዛ ነበር። ተመልሰን መተን ተረጋግጡ እና ሕዝቡ በጣም ሲተባበረን ሲረዳን ነበረ። እንዳን ፈራሽ ያረጋጉ ነበረ። ሕዝቡን አሁን ማመስገን እፈልጋለሁ። ህብረተሰቡ በጣም ደስ ይላል። ምንም አይነት ማግለልም ምንም አይነት ነገር የሉም። ለተማሪ ውስጥ እስከምንወጣበት ጊዜ ድረስ ምንም አይነት እንትን አልነበረ በቱም ባገ ግን የታዳታሚ ያሉት ከእሱ በላይ እዚያው ግቢ ውስጥ የተፈጠረው ነገር ነው እንጂ እኛ እንደሚል ያስገደደን የህብረተሰቡ ላይ ምንም የለም። እዚያው ተማሪ ውስጥ በርስ ምናምን ችም እስከ መለጠፍ እንደዚህ ጋር እናደርጋቸዋለን እስከ ማለት ምናምን እንደረሰ ምናምን እንጂ ከህብረተሰቡ ጋር ምንም መንተን የለም። የመከላከያ ሰራዊት አካባቢውን መልቀቅ ተከትሎ በትግራይ ክልል በሚገኙ ዩኒቨርሲቲዎች ትምህርታቸውን ሲከታተሉ የነበሩ ተማሪዎች በእግራቸው መውጣት መጀመራቸው እየተሰማ ሲሆን በተመሳሳይ ሁኔታ ከትግራይ ወደ አፋር ሰመራ የዘለቁ ተማሪዎች መኖራቸውን የአሜሪካ ድምጽ ሬዲዮ አረጋግጧል። ተማሪዎቹን በስልክ ለማግኘት ያደረግነው ጥረት ግን የተንቀሳቃሽ ስልካቸውን ቁጥር ሊሰጠን የሚችል አካል ባለመገኘቱ አስተያየታቸውን ለማስተናገድ አልተቻለም። ወላጆች ልጆቻችን ይመለሱልን የሚል ጥሪያቸውን አሁንም በማሰማት ላይ ይገኛሉ። የሳይንስና ከፍተኛ ትምህርት ሚኒስትር አመራርን ምላሽ ለማግኘት ብንሞክርም ሁሉም መገናኛ ብዙኃን በተገኙበት በቅርቡ የደረሱበትን እንደሚያቁ ጠቁመው በተናጠል ግን ምላሽ እንደማይሰጡ ተገልጾልናል። ተማሪዎችና ወላጆች ግን ይሄን ብለዋል። መንግስታዊ እና መንግስታዊ ላልሆኑ ድርጅቶች ደግሞ ለተማሪዎቹ አፋጣኝ በሆነ ነገር ቢወሰድላቸው ደስ ይለኛል። እዛ በችግር ያሉት አብዛኛው ተማሪ ተጨንቀው ነው ያሉት እና ወደ ሀገራቸው የሚመጡበት ነገር ቢመቻች ያ ሁለቱም አካላት ተስማምተው ቢያንስ አንድ በፕሌን ወይ በሆነ ነገር ሄደው ሁሉንም ተማሪ አንዳስወጥተው ከዛ በኋላ የራሳቸውን እንትን ቢቀጥሉ ይሻላል። ዚህ ተማሪውንም እንደዚ አይነት ስለልብ የትምህርት ስለልቦሎ ውስጥ አይደለም የሚሰማውም ነገር አለ በየቀኑ መሰደብ አለ፣ ዛቻ አለ ግ ውስጥ ምናምን እና እነዛ ነገሮች እስካልቆሙ ድረስ ወደ ትምህርት መመለስ ይከብዳል ብዬ ነው ሚገልጸው። እና መንግስት በተቻለ አቅም ከላኪያው ሲወጣ አብሮ ቢወጣ አንድ ነገር ነበር፣ ግን ኦልሬዲ አሁን ደግሞ የሚከብድ ይመስለኛል። እኛም እንደዛ የሚከብድ ስለመሰለ ነው ቶሎ ይወጣ ነው። ተማሪ አሁን በአፋርም በምንም በምንም እየሄደ ነው። እና የወጣውን ተማሪ ማንም ናቁ ማን ይቅር ማን መንገድ ላይ ይቅር፣ በዛ ላይ በረሃ ነው፣ ምንም የሚታወቅ ነገር የለም። ነው ብዙ ሪስክ ወስዶ ነው ተማሪው እየሄደ ያለው። የሳይንስና ከፍተኛ ትምህርት ሚኒስቴር ወላጆች ልጆቻቸው በ መልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ማስተላለፉ ይታወሳል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ። ተስፍንን ለዘገባው እናመሰግናለን። ጋቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ከተባበሩት መንግስታት የልማት ግቦች መካከል በሶስተኛ ደረጃ የተቀመጠው የሴቶች እኩልነት ነው። የሴቶችን እኩልነት በጤናው በትምህርትና በተለያዩ ዘርፎች ውስጥ ለማሳካት የተለያዩ ጥረቶች የሚደረጉ ሲሆን ሀገር በቀል የሆነው ህይወት ኢትዮጵያ የሴቶች እኩልነትን ለማሳካት ወንዶችን በሙሉ እንደ ጥቃት አድራሽ ከመውሰድ ይልቅ መልካም አባቶችን በማበረታታትና በተምሳሌትነት በማውጣት እንዲሁም ለወንዶችና ለሃይማኖት አባቶች ስለ ሴቶች እኩልነት አስፈላጊነትና ስነ ተዋልዶም ጭምር መረዳት የሚችሉበት ሁኔታ ላይ እየሰራ ይገኛል። በዚህ ዙሪያ ከተቋሙ ዋና ስራ አስፈጻሚ አቶ ጌታ አለም ካሳ ጋር አጭር ቆይታ አድርጌ ነበር። ቆይታችን አቶ ጌታ አለም ስለ ተቋማቸው ህይወት ኢትዮጵያ እንቅስቃሴዎች ከሚያብራሩበት ይጀምራል። እንግዲህ ኢትዮጵያ ወንዶች አጋር ማደግ የሚያስችል ፕሮግራም ቀርጾ እየሰራ ነው። እንደምናውቀው እንግዲህ በተለይ በሴቶች ላይ በህፃናት ላይ በልጃገረዶች ላይ እየደረሰ ያለው ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ አንዱ ማህበራዊ መስተጋብር እየፈጠረ ያለው ሁኔታም ነው። ባህላችንም ማህበራዊ ነገራችንም ለወንዶች ቅድሚያ እየሰጠ ነው ያደግነው። ይህ ጉዳዩን ሌሎቹ ያደጉ። ስለዚህ ያ ደግሞ እየፈጠረ ያለው ሌላ ጫና አለ። እንግዲህ ስርዓቱ ፆታ እኩልነት እንዳይረጋገጥ የራሱን አስተዋጽኦ እያደረገ ነው ያለው። ስለዚህ በዚህ ምክንያት ሴቶች እንደምናየው ከትምህርታቸው በኋላ ጦር ትምህርታቸው ላይ አቴንድ እንዳያደርጉ ማድረግ በቅዶ መርቶ ሊመጣ ይችላል። በጣናት ባሊቻ ሊመጣ ይችላል። በሌሎች ምክንያቶች ሴቶች የተጋላጭ የሆኑበት ሁኔታ ያለውና ስለዚህ እዚህ ላይ ወንዶች ትልቁ ነገር ሊጫወቱ ይገባል። ምክንያቱም ለህዋት ገድደ ነበር ወይም ፆታዊ ጥቃት ፆታዊ ጥንቆፋን ስማለታ ወንዶች ናቸው የሚያደረጋለ ይሄ ማለት ደግሞ ኢትዮጵያ ውስጥ ወደ መቶ ሚሊዮን ህዝብ ቢኖር ከዛ ውስጥ ሀምሳ ፐርሰንቱ ወንዶች ናቸው ብለን ብንል ከዛ ውስጥ መቃም በጣም ብዙ መልካም ወንዶች አሉ፣ መልካም አባቶች አሉ፣ መልካም ወንድሞች አሉ፣ መልካም ባሎች አሉ። ስለዚህ እነዚህን መልካም ነገር በማጎልበት ስለዚህ ጥቅም ሰዎች ማሻሻል አልቻል ነው የሚልም እንደንታለው። ስለዚህ ለምሳሌ የወንዶች አጋርነትን ወደ ጤና ውሰድች በተለያየ በጠንቷ አካባቢ እንድንመለከት የወሊድ አገልግሎት መቆጣጠሪያ ትምህርት የሚሰጠው በሴቶች ወንዶቹ በብዛት እየተካተፋሉ። ስለዚህ በዛ ምክንያት ኮንፍሊክት እና ሌሎች ነገሮች ይፈጠሩ እናያለን። በስነ ተዋልዶ ጤና ፕሮግራም ውስጥ ወጣት ወንዶችን ወይም ደግሞ ባለትዳር ወንዶችን ማሳተፍ መቻል አንደኛ የልጅ ሁኔታን አቅደው መውለድ እንዲችሉ የሁለቱም ኃላፊነት ይሆናል። አሁን የአንድ ኃላፊነት ነው የሆነ ያለው። ለዚህ ቤታ አስተምራታለን፣ ባሏ ደግሞ ልጅ መውለድ ይፈልጋል። ስለዚህ በሁለቱ መሀል የሀሳብ ልዩነትና ግጭታ ነው ማለት ነው። ስለዚህ ምናልባት የልጅ አገልግሎት ስትጠቀሙ እንኳን እንዳገኛ ሲ እንግዲ ያደር የሚች ፆታዊ ጥቃት የከሳ ነው የሚ ስለዚህ የስመተዋል በጤና ፕሮግራም ወንዶችን መሳተፍ ቢችሉ እውቀቱ ቢኖራቸው ጥቅሞ ለራሳቸው ነው፣ ለሴቷ ብቻ አይደለም። ስለዚህ የምናስተምራቸው ወንዶች ወይና ፕሮግራም የተከታተሉ ወንዶች በዚህ ፕሮግራም ውስጥ ማለት እንዲችሉ እያደረግን ያለው ከሴቶች የተራ አጋራቸው ጋር የማጣቢያንን መጎብኛ። ስለዚህ እነዚህ ነገሮች ቢመጡ የስርዓተ ጾታ እኩልነት በተወሰነ ደረጃ ሊረጋጋ ይችላል ብለን እናምናለን። ሌላው ከጾታዊ ጥቃት አንጻር በከተማ ወይም በገጠር የምናየው ወንዶች ጥቃት ነገር የምናየው ስለዚህ በጥቃቱ ወንዱ ራሱ ተጎጂነት ሴቷን ተጎጂነት። ስለዚህ እሱ በወንጀል ሊጠየቅ ነው፣ እሷ ላይ ደግሞ የደረሰ ሌላ አደጋ አለ። ስለዚህ ወንዱ እነዚህ በእጅ ላይ ያለውን ጉልበት፣ በእጅ ላይ ያለውን እውቀት፣ በእጅ ላይ ያለውን ገንዘብ፣ በእጅ ላይ ያለውን ስልጣን ወንድ ልጅ በአግባቡ ለመልካም ነገር መጠቀም ብቻል አስተዋቁ ማደግ ይቻላል ነው እንግዲህ ህይወት ኢትዮጵያ እጅግ ልምድ አካብተዋል። ከአስር ዓመት በላይ በስራ ላይ ቆይታል። እና ከዚህ አንጻር ወንዶችን ስለ ስነ ጾታ ማስተማሩ ላይ ምን አይነት ውጤቶች አስመዝግባቸዋል ምን አይነት ለውጦች እሳያችሁ። መጀመሪያ ሴትሊት እንጀምር። ና ሴትሊት ስናደርግ እንደ አንድ ድርጅት ወንዶች ሀገርነ ፕሮግራም ወንዶ የአባቶችን ቀን እንደ መነሻ አክብረናል፣ ከአመት አስመት። ስለዚህ ዛሬ በተለያዩ ተቋማት፣ በተለያዩ ሚዲያዎች የአባቶች ቀን አመት እየጠበቀ እየተከበረ በዚህ መልካም አባቶች መልካም ወንዶች እየተመሰገኑ ነው ያሉት። እና ያ ምናልባት የምንፈልገውን ነገር እንደሪዛል ማህበረሰቡ ብቻ አይደለም ብዙ ሶሳይቲ ኦርጋኒዜሽኖችን በፕሮግራሞቻቸው የወንዶች አጋርነት በዚህ ኔትወርክ ውስጥ ወደ ሀያ ስድስት ድርጅቶች ቆቃት ሚኒስትሪን እንዳደርጉ እናደርጋለን። ሌላው ሚዲያዎች ናቸው። የተለያዩ ሀገር ውስጥ ያሉ ሚዲያዎች የሰዋት ቆታ ፕሮግራሞቻቸው ውስጥ የወንዶች አጋርነት አስፈላጊ እንደሆነ በተለያዩ ፕሮግራሞቻቸው እየገለጹ ያለ እያስተማሩ ነው ያሉት። ስለዚህ ይሄ ለኛ ትልቅ ስኬት ነው። በሚዲያ ነር ይሳካል። ሌላ ትልቁ ነገር በተለይ አሁን የእምነት ተቋማት አባቶች ናቸው ትልቁ ሚና የሚጫወቱበት በህጻናት ጋብቻ ላይ እና ያለዕድሜ ጋብቻም ከፍተኛ ሁኔታ እየተነገሩ ነው ያሉት። ይህም አንዱ እያየን ያለነው ለውጥ ነው። ስለዚህ ወንዶች አሁን በተፈለገ መልኩ የፕሮግራሞች ላይ እየገቡ ነው ማለት ነው። አቶ ጌታ አለም ካሳ ከአሜሪካ ድምጽ ጋር ለነበሩት ቆይታ እጅግ አመሰግናለሁ። ና ቬና በማዳመጥ ላይ የምትገኙት አሁን ደግሞ ወደ ቴክኖሎጂ ነክ ዘገባዎች እንሻገር። በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየዓመቱ የአስር ሺ ሰው ህይወት ይቀጠፋል። ይህን ለመከላከል ታዲያ መኪናዎች ላይ የሚገጠም አዲስ የደህንነት መሳሪያ ተገኝቷል። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየዓመቱ በሺዎች የሚቆጠሩ ሰዎች ለሞት በሚደረጉባት ኢትዮጵያም ጭምር የብዙ ንጹሐንን ህይወት የሚያተርፍ ሊሆን ይችላል ተብሎ ተስፋ ተጥሎበታል። የአሜሪካ ድምጽ ዘጋቢዋቹ ጁሊ ታቦህ ያደረሰችን አዲሱን የቴክኖሎጂ ዘገባ የሚያስቀኘውን ጥንቅር ስመኝሽ ቆየ እንደሚከተለው ታቀርብልናለች። ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይህ ቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በህግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን የአሽከርካሪውን ትንፋሽ የመሳብ አቅም አለው። ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ህዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም መሪውን ሲያንቀሳቅስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን jalku l-meded ለአሽከርካሪዎች ደህንነት የአልኮል መጠጥ መለኪያ የተሰኘው እና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየዓመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከ10 ሺህ በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራች እና የመኪና አምራቾች ለትራፊክ ጥምረት ደህንነት የተሰኘው ድርጅት ፕሬዚዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል። የዚህ መርሃ ግብር ዋነኛ ዓላማ በከፍተኛ ሁኔታ ልገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሐዘን ለማስቀረት ነው። የትንፋሽ መለኪያውን መሳሪያ በመሞከር እና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን ጆርጅ ቢሾፕን በስካይፕ አናግረናቸዋል። When we as a team looked at the technology, it became very clear to me that this technology. ያለ የመስሪያ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለድህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወደ ሁኔታ ይታየኝ። እኔ አንድ ልጅ ያለኝ በቃ አንድ እሱ ብቻ እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል። ይህ አይነቱ ተስፋ ነው አጥኚዎቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሐንን ህይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም አስረኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት የጋቢና ቤ መሰናዷችንን እዚህ ላይ ፈጸምን። ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። አስተያየትና ጥያቄዎቻችሁን 202276379 በሚለው የስልክ መስመር ዋትሳፕ ላይ በመደወል በጽሁፍ ወይም በድምፅ ልታስቀምጡልን ትችላል ትችላላችሁ እንዲሁም በፌስቡክ ገጻችን በያማሐሪክ ላይ ለጋቢና ቪ እያላችሁ አድርሱ በነገው ምሽት እንገናኝ ደናደሩ